በስምንት ዓመታት ውስጥ የመጀመሪያ የሆነው ህዝባዊ የተቃውሞ ሰልፍ ዛሬ በአዲስ አበባ ከተማ ተካሂዷል። በሰማያዊ ፓርቲ በተዘጋጀውና ሌሎች ተቃዋሚ ፓርቲዎች ድጋፋቸውን በለገሱት በዚህ ሰልፍ የተሳተፉ ነዋሪዎችም በልዩ ልዩ ጉዳዮች ላይ ተቃውሟቸውን አሰምተዋል፣ ፍትሕም ጠይቀዋል። ለአሜሪካ ድምፅ ራዲዮ እስክንድር ፍሬው ተከታዩ ልኳል። በሺዎች የሚቆጠሩ ሰዎች የተሳተፉበት የዛሬው ህዝባዊ የተቃውሞ ሰልፍ ከ1997 ወዲህ ማለትም በስምንት ዓመታት ውስጥ የመጀመሪያው ነው። መሰል ሰልፎችን ለማካሄድ ፍቃድ እየተከለከሉ መሆኑን ተቃዋሚዎች ሲገልጹ ቆይተዋል። የኢትዮጵያ መንግስት በበኩሉ በተደጋጋሚ አስተባብሏል። የዛሬው ሰልፍ ሊካሄድ የነበረውም የአፍሪካ ህብረት ሀምሳኛ ዓመት በዓል በተከበረበት እለት ነው። ጥበቃ የሚያደርግ በቂ የፖሊስ ኃይል እንደሌለው የገለጸው የአዲስ አበባ አስተዳደር በዛሬው እለት እንዲካሄድ እውቅና መስጠቱ፣ ሰማያዊ ፓርቲም በዚሁ መስማማቱ ይታወሳል። ከአራት ኪሎ የተነሳው የተቃውሞ ሰልፈኛ በፒያሳ አድርጎ ዋናው ፖስታ ቤት ፊት ለፊት ካለው ድላችን ሐውልት እስኪደርስ የነበረው ጥበቃና የመንገድ መዘጋትም አስተዳደሩ ቃሉን ማክበሩን አመልክቷል። ባለፉባቸው መንገዶች ሁሉ የትራፊክ እንቅስቃሴዎች ዝግ የተደረጉላቸው ሰልፈኞች ልዩ ልዩ መፈክሮችን አሰምተዋል፣ መልእክቶችንም አስተጋብተዋል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት የሰልፉን ዓላማ ለቪኦኤ አብራርተዋል። እንግዲህ በተደጋጋሚ እንደተነጋገር ነው የእነዚህ ሰልፍ ዓላማዎች አራት ዋና ዋና ነገሮች ናቸው። አንደኛው የታሰሩ የፖለቲካ ፓርቲ መሪዎች ጋዜጠኞች በአስቸኳይ እንዲፈቱ ነው። ሁለተኛው በሚናገሩት ቋንቋ ምክንያት ከመኖሪያ ቀያቸው ለተፈናቀሉ ኢትዮጵያውያን ወደየቦታቸው ተመልሰው አስፈላጊው ካሳና መቋቋሚያ የተሰጥቷቸው ሰላማዊ ሕይወታቸውን እንዲመሩ በአስቸኳይ እንዲደረግ ነው ሃይማኖት ነጻነታቸው እንዲከበር መንግስት አልቃ እንዳይገባባቸው የጠየቁ የሙስሊሙ የመፍትያ አፈላላጊ ኮሚቴ አባላት በአስቸኳይ እንዲፈቱ ነው። አራተኛ በመንግስት የፖሊሲና የአስተዳደር ብልሽነት ምክንያት የተፈጠሩ ሙስና ስርአትነት የድሮውድነት እነዚህ እነዚህ ነገሮች በአስቸኳይ ማስተካከያ እንዲደረግባቸው ነው። እንግዲህ አራት ነገሮች ናቸው። ሰልፉ በሰማያዊ ፓርቲ ይዘጋጅ እንጂ በሀገሪቱ የሚንቀሳቀሱ ሌሎች ተቃዋሚ ፓርቲዎችም ድጋፍ ሰጥተውታል። የመኢአድ፣ የአንድነት፣ የኢዴፓና የሌሎችም ፓርቲዎች አመራር አባላት የዚህ ሰልፍ ተሳታፊዎች ነበሩ። ነገ በዝርዝር ዘገባ መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።